ዛሬ የተሰበሰቡት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ጊዜ ወስደው ሲነታረኩ የዋሉት የአመራር ምርጫ ይካሄድ የለም ይራዘም የሚል ሲሆን 68 ለ62 በሆነ ድምፅ እንዲራዘም ወስኗል። ለመሆኑ እንዲራዘም በምክንያትነት የተጠቀሱ ተጥሷል የተባሉ የፊፋ ሕጎች ምንድን ናቸው ብለን የስፖርት ጋዜጠኛና ተንታኝ ታደል አሰፋን ጠይቀነው ተከታዩን ማብራሪያ ሰጥቶናል። በዋነኝነት የተጣሱት አንቀጾች አንቀጽ ሰላሳ እና ሰላሳ አንድ ሶስት ነው። እያጨቃጨቀ ያለው አንቀጽ ሰላሳ አንድ ሶስት ምንድን ነው የሚለው ከክልልና ከመስተዳድሮች ድሬዳዋና አዲስ አበባን ጨምሮ፣ ወይም ህዝበኛው ክልሉ እግር ኳስ ፌዴሬሽኖች ድጋፍ ያገኘና የአምስት ክለቦችን ድጋፍ ያገኘ ማንኛውም አባል እጩ ማቅረብ ይችላል ይላል። ፌዴሬሽኑ ግን ለክልሎች ስራ አስኪያጅ ኮሚቴ የጻፈው ደብዳቤ ላይ አንድ ሰው ለፕሬዚደንት ብቻ ላኩ፣ ይህንንም ከወጣቶችና ስፖርት ሚኒስትር ጋር እየተነጋገራችሁ አድርጉ የሚል ደብዳቤን የላከው ህጉ ግን ገደባ አያስቀምጠ አንድ ሰው፣ ሁለት ሰው፣ ሶስት ሰው፣ አራት ሰው ሲል አያስቀምጥም። የመወዳደር መብት ይነፍጋል። ከድጋፍነት ያልፍና ወደ ክልል ሪፕሬዘንቴሽን ይሄዳል። ሕጉ ደግሞ የክልል ሪፕሬዘንቴሽን ሳይሆን ውክልናን ነው የሚያነሳው የሚል እቺ ቃል ነበረች ታጨቃጭቅ የነበረችው። ክልሎች ልትገድቡን አይገባም፣ የፈለግነውን ያህል ተወዳዳሪ ልናቀርብ ይገባናል። ያ ከሆነ ደግሞ የተመረጠው አባላችን ወደ ውስጥ ይገባል፣ ስራ ስልጣን ይሆንልናል ነው። የኢትዮጵያ እግር ኳስ አንዴ ብልጭ አንዴ እልም እያለ ያው እንዳላለ የስልጣን ሽኩቻው ምንጭ ምንድን ነው አልነው ጋዜጠኛ ታደላ ሰፋን። እግር ኳሱ አካባቢ በግልጽ ሳይታይ ኤክስፕሊሲት ኮስቶች አሉ። በጣም ውስጥ ውስጥ የሚሽከረከሩ ብዙ ገንዘቦች አሉ ፌዴሬሽን አካባቢ። ከዛ ውጭ ደግሞ ገንዘብ አላቸው ብለህ የምትላቸው ሰዎች በራሱ ደግሞ የእልህ ጥያቄ፣ የስልጣን ጥመኝነት ፍላጎት ጉዳዮች አሉ። አንዳንድ ድርጭ ተወዳዳሪዎች ባስኬትቦል ፌዴሬሽን ፕሬዚዳንት ሆነዋል። ጁዶ ፌዴሬሽን ፕሬዚዳንት ለመሆን ጥሬ አገባ የተሳካላቸዋሉ የኦሎምፒክ ኮሚቴ ፕሬዚዳንት ናቸው። ከዛ በኋላ እንዲሁም የሀገር ፕሬዚዳንት እስከ መሆን የሚፈልጉ ሰዎች ናቸው። አሁን ተመልሰው እግር ኳስ ፌዴሬሽን ፕሬዚደንት ላይ ለመሆን ሲፈልጉ የምትመለከተው አንድ ሌላ ተወዳዳሪ አሉ ከዛ ላ በኩል የምታያቸው ተወዳዳሪ ደግሞ እንዲሁ አራት ዓመት ቆይተዋል። መልሰው መወዳደር የሚፈልጉ ተወዳዳሪ ትመለከታለህ። በዛኛው በኩል ደግሞ ከዚህ ቀደም መወዳደር ፈልገው በተለያዩ ምክንያቶች መወዳደር ያልቻሉ ግለሰብ ደግሞ እንዲሁ መወዳደር የፈለጉበትን ነገር ትመለከታለህ እና የራሱ የሰዎቹን ሁኔታ ስትመለከተው እግር ኳሱ ውስጥ አንድ የተለየ ነገር መኖሩን እንድትረዳ ያደርጋል። የስፖርት ጋዜጠኛና ተንታኝ ታደለ አሰፋ ስለ አመራሩ መሆን ያለበት ያለውን ሙያዊ አስተያየት እንሆም ስፖርቱን የሚያውቅ ሰው ስፖርት ውስጥ የቆየ ሰው ወደ ስፖርቱ ቢመጣ የተሻለን አሰራር ይዞ ይመጣል። ሁሉም አስራ አንዱም ኳስ ተጫወቱ ሰዎች ሆኑ ወይም ስፖርቱን የሚያውቁ ሰዎች ቢሆኑ ሳይሆን ስፖርቱን የሚያውቁ ስፖርቱን የሚወዱ ሆነው ግን ከተለያየ ፕሮፌሽኖች ውስጥ የሚመጡ የሆኑ ነው። ለምሳሌ እግር ኳሱን የሚመራው መሪው ሰውዬ መምራት ብቃት ያለው አይዲያ ማምጣት የሚችል ፖሊቲ አቅጣጫ ማስቀመጥ የሚችል ሰው፣ ተደራድሮ ማሳመን የሚችል ሰው ፕሬዚዳንት ሊሆን የተሻለ ነው የሚሆነው። ግን ስፖርቱን የሚወዱ መሆን መቻል አለበት። ሌላው የሚመጣው ሰውዬ የኢኮኖሚክሱን ነገር የሚያውቅ ማርኬቲንጉን የሚያውቅ ድርጅቶችን አሳምኖ ስፖንሰር ማምጣት የሚችል ሰው ቢሆን የተሻለ ነው። ግን ስፖርቱን የሚያውቅ መሆን አለበት። እንዳይነሳውም ቢሆን በዛ ልክ ደግሞ ለሕግ ጉዳይ ጋር የተያያዘ ጉዳዮችን የሚመለከተው ቢገባ ግን፣ ይሄን መሆኑ መሰረታዊ ነገሩ ስፖርቱን የሚወድ መሆን መቻል አለበት። በዋነኝነት ግን የግድ ስፖርተኛና ስፖርተኛ ብቻ መሆን ያለበት ዲፓርትመንት ደግሞ የቴክኒክ ዲፓርትመንት የሚባል አለ። ያንን ዲፓርትመንት መምራት ያለበት ተጫውቶ ያሳለፈ በካፍ ኢንስትራክተርነት ደረጃ የደረሰ በስፖርት ውስጥ ዲቴል የሚያውቀው መሆን አለበት። ግን ሁሉ ማሰሪያ ያቸው የሚሆነው ግን ከጀርባቸው ስልጣኑን ብሎ ሳይሆን መምጣት ያለባቸው ስፖርቱን የሚወዱ ሰዎች መሆን አለባቸው። አራት አምስት ፕሬዚደንቶች ሲቀያየረው እያየሁ ነው። በዚህ በስራ ዘመን ውስጥ ከተመረጡና ከወረዱ በኋላ አንዳቸውም ወደ ስቴዲየም ዝር ብሎ ጨዋታ ለማየት ሲፈልጉ አትመለከታቸውም። ልክ ሲመረጡ ነው ወደ ስቴዲየም መምጣትን የሚጀምሩት። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።